Agarinya Report. የትግራይ ክልል ጊዜ አስተዳደር ፕሬዚዳንት ጌታቸው ረዳ ከኤርትራ ጋር ስራም መፍጠር እንደሚፈልጉና ዳግም ከኤርትራ ጋር ወደ ጦርነት ለመግባት ወይም ስለ ጦርነት ማውራት እንደማያስፈልግ አስታወቁም። አቶ ጌታቸው ከድርድሩ በፊት ግን ኤርትራ ለተፈጸሙ ጥፋቶች ኃላፊነት መውሰድ እንደሚገባት አመላክተዋል። አማዊ ሰዎችና በሴቶች ላይ ጥቃት የፈጸሙት መያዝ አለባቸው ሲሉም ጠቁመዋል። ስለ ፕሪቶሪያው ስምምነት የተጠይቁት አቶ ጌታቸው ጦርነቱ እንዲቀጥል ለማድረግ በርካታ ገፊ ምክንያቶች ቢኖሩም በበርካታ የትግራይ ግዛቶች ላይ ጦርነት እንዳይኖር አድርገናል። የጥይት ድምፅም አስቁመናል ሲሉ ተናግረዋል። ኢትዮጵያ ለደህንነቷ ስትል አልሻባብን የማዳከም ስራዋን እንደምትቀጥል የውጭ ጉዳይ ሚኒስቴር አስታወቅም። በሶማሊያ በሚሰማራው አዲሱ የአፍሪካ ህብረት የድጋፍና የማረጋጋት ተልእኮ ውጭ የተደረገችው ኢትዮጵያ አልሻባብን የማዳከም ስራዋን እንደምትቀጥልበት አስታውቃለች። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ሰሞኑን በሰጡት ጋዜጣዊ መግለጫ ኢትዮጵያ የሶማሊያን ታጣቂ ቡድን አልሻባብን ለማሽመድመድ ለዘመናት ያደረገችውን ዘመቻ ትቀጥልበታለች ብለዋል። አልሻባብ ራ ደህንነታችን ላይ ስጋት የማይሆንበት ደረጃ እስኪደርስ ድረስ እንደዚሁም እስካሁን የተመዘገቡ ድሎች እንዳይቀለበሱ አልሻባብን ለማዳከም የተሰሩ ወሳኝ ስራዎች በማንኛውም መንገድ ይቀጥላሉ ብለዋል። የሶማሊያ የሽግግር መንግስት ወታደሮቿ እንድታስገባ ከጠየቀበት ጊዜ ጀምሮ ለ17 ዓመት ያህል በአፍሪካ ህብረት ጥላ ስር በሚገኘው የሰላም አስከባሪ ልዑክ አሰማርታ የምትገኘው ኢትዮጵያ ሰራዊቷ በሶማሊያ ከሚሰማራው አዲሱ ተልኮ ውጭ መደረጉን ከሰሞኑ የሶማሊያ የመከላከያ ሚኒስቴር ማስታወቁ ይታወሳል። የኢትዮጵያ ሰራዊት በአዲሱ የአፍሪካ ህብረት የድጋፍና የማረጋጋት ተልዕኮ እንዳይካተት መደረጉን ተመልክቶ የመንግስታቸው አቋም ምን እንደሆነ ከጋዜጠኞች ለተጠየቁት ጥያቄ ቃል አቀባዩ ቀጥተኛ ምላሽ ባይሰጡም ኢትዮጵያ ቡድኑን የማዳከም ተግባሯን ትቀጥላለች ሲሉ አረጋግጠዋል። አምባሳደር ነቢያት በጋዜጣዊ መግለጫው እንዳሉት አሸባሪው አልሻባብ በቀጠናው የጋረጠውን ስጋት በመግታት ረገድ ኢትዮጵያ የተጫወተችው ያለው ሚና አለም አቀፉ ማህበረሰብ የሚያውቀውና የሚገነዘበው ነው ሲ ሲሉ መንግሥታቸውን አድንቀዋል። ለጨረታ ቀርቦ ከ2400 ዶላር በላይ የተሸጠው የአትሌት ኃይሌ ገብረስላሴ ማሊያ ፌዴሬሽኑን ለማጠናከር እንደሚውል ተገለጸም። የታላቁ ሩጫ ባዘጋጀው ሰሞናዊ የራት ግብዣ ላይ ሻለቃ ኃይሌ ገብረስላሴ የሮጠበት ማሊያ በእንግሊዛዊ ተጋባዥ እንግዳ 2400 ዶላር ተሽጧል። በዝግጅቱ ላይ የተገኘው ሻለቃ ኃይሌ ገብረስላሴ የአዲስ አበባ አትሌቲክስ ታዳጊዎችን ለማፍራት እየሰራ ያለውን ስራ በማድነቅ በጨረታ የተሸጠው ማሊያ የአትሌቲክስ ስፖርትን ለማነቃቃትና ለሚሰሩ ማዘውተሪያ ስፍራው ይውላል ሲል ገልጿል። ኃይሌ ገብረስላሴ በሩጫው መስክ የአገሩን ገጽታ በታላላቅ የአትሌቲክስ መድረኮች ላይ ከማስተዋወቁ ባሻገር በተለያዩ የኢንቨስትመንት መስኮችም ውጤታማ መሆኑን የገለጹት የአዲስ አበባ አትሌቲክስ ፌዴሬሽን ፕሬዚደንት አትሌት መልካሙ ተገኝ ፌዴሬሽኑን ለማጠናከር ላደረገው ተግባርም ምስጋና አቅርበዋል። ኢትዮጵያ ለተለያዩ ሥራዎች በሦስት ወራት ውስጥ ከ87 በላይ ዜጎችን ወደ ውጭ ሀገራት አሰማራት። ሥራና ክህሎት ሚኒስትር ሙፈሪያ ካሜል የሶስት ወራት እቅዳቸውን ለዚህ ተወካዮች ምክር ቤት ባቀረቡበት ወቅት እንደገለጹት ባለፉት ሶስት ወራት 140 ኢትዮጵያውያንን ወደ ውጭ ሀገራት ለመላክ ታቅዶ እየተሰራ ነበር ብለዋል። ሚኒስትሯ በዘንድሮ በጀት ዓመት 7000 ኢትዮጵያውያንን ወደ ውጭ ሀገራት ለስራ ለመላክ እቅድ እንዳላቸው ገልጸዋል። ተቋሙ በ በ201 2016 በጀት ዓመት 332ሺህ ኢትዮጵያውያንን ወደ ውጭ ሀገራት ለስራ ልኮ እንደነበረም ገልጸዋል። ኢትዮጵያውያን ሰራተኞች ለስራ የተላኩባቸው ሀገራትም ስድስት ሲሆኑ አብዛኞቹ የመካከለኛው ምስራቅና ሁለት የአውሮፓ ሀገራት መሆናቸውንም ገልጸዋል። በመሆኑም ባለፉት ሶስት ወራት ውስጥ ከ87ሺህ በላይ ዜጎችን ለስራ ወደ ውጭ ሀገራት ማሰማራታቸውንም ሪፖርት አድርገዋል የኢትዮጵያ አየር መንገድ በዓመታዊ ኤክስ ፓሴንጀር ቾይስ አዋርድ የ2025 አፔክስ ፓሴንጀር ቾይስ አዋርድ የዓለም አራት ኮከብ አየር መንገድ ደረጃ እውቅናና ሽልማት አገኘም። ይህ የዓለም አራት ኮከብ አየር መንገድ ሽልማት ከአንድ ሚሊዮን ከተረጋገጡ ጉዞዎች በረራ በኋላ ከመንገደኞች በተሰጡ ድምፆች መሰረት የተበረከተና በአቪዬሽኑ ዘርፍ ትልቅ ስፍራ የሚሰጠው ዓለም አቀፍ ዕውቅና መሆኑን አየር መንገዱ በለቀቀው መረጃ አመላክቷል። ኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው፣ ዕውቅናውን አስመልክተው ይህ ሽልማት የኢትዮጵያ አየር መንገድ የአገልግሎት ደረጃዎችን ለማስጠበቅ ያለውን ቁርጠኝነት የሚያጎላ ነው። ጥረታችን ዕውቅና በማግኘቱ በጣም ደስተኞች ነን። ይህም የበለጠ ስኬት እንድንጥር ያነሳሳናል ብለዋል የአሜሪካ ኤምባሲ በኢትዮጵያ ሳይንስ አካዳሚ በኩል በኢትዮጵያ ለራስ ገዝ ዩኒቨርሲቲዎች ማጠናከሪያ የሚሆን ከግማሽ ሚሊዮን ዶላር በላይ ድጋፍ አደረገም። ድጋፉ በኢትዮጵያ ዘጠኝ ዩኒቨርሲቲዎች በቀጣይ ራስ ገዝ እንዲሆኑ የሚያስችላቸው ሁኔታዎችን ለማመቻቸት የሚረዳ መሆኑ ተገልጿል። ሰሞኑን በተደረገው የድጋፍ ስምምነት ወቅት የኢትዮጵያ ሳይንስ አካዳሚ ፕሬዚዳንት ፕሮፌሰር በላይ ካሳ እንዳሉት ከአሜሪካ ኤምባሲ ጋር የተፈራረሙት ስምምነት በኢትዮጵያ ዘጠኝ የመንግስት ዩኒቨርሲቲዎችን ወደ ራስ ገዝነት እንዲሸጋገሩ ቅድመ ዝግጅት የማድረጊያ ድጋፍ ነው ብለዋል። ከፍተኛ ትምህርት ተቋምን ወክለው በመርሃ ግብሩ የተገኙት ዶክተር ሰለሞን አብርሃ በበኩላቸው የድጋፍ ስምምነቱ ከአዲስ አበባ ዩኒቨርሲቲ በመቀጠል ዘጠኝ ዩኒቨርሲቲዎች አቅማቸውን አጠናክረው በአጭር ጊዜ ውስጥ ወደ ራስ ገዝነት ለማሸጋገር እንዲረዳ የታሰበ ነው ብለዋል። ባለፉት ዘጠኝ ዓመታት በኢትዮጵያ የፕላስቲክ ብክለት ከ500 ፐርሰንት በላይ ጭማሪ አሳየ የተባለም የዜጎች የዕለት ተዕለት የኑሮ ዘይቤ የፕላስቲክ ምርቶች ላይ መሰረት በማድረጉ የፕላስቲክ ብክለት በሀገሪቱ አሳሳቢ ደረጃ ላይ እንዲደርስ ከፍተኛ አስተዋጽኦ ማድረጉን ነው የተገለጸውም። በኢትዮጵያ ብቻ ሳይሆን የዓለምም ስጋት ሆነው የቀጠለው የፕላስቲክ ብክለት በቶሎ መፍትሄ ካልተበጀለት በ2050 በውቅያኖሶች ከሚገኙ የአሳዎች ክብደት መጠን የበለጠ የፕላስቲክ መጠን ሊኖር እንደሚችል ጥናቶች ይገልጻሉ። ዓለም አቀፍ ደረጃ የተዘጋጀ በሚገኘው የፕላስቲክ ብክለት መከላከያ አስገዳጅ ሕግ ላይ ኢኮጀስቲስ ኢትዮጵያ የተሰኘ ግብረሰናይ ተቋም ከአዲስ አበባ አካባቢ ጥበቃ ባለስልጣን ጋር በመተባበር ሰሞኑን ምክክር አካሂዷል። በዚህ ወቅት እንደተገለጸው ባለፉት ዓመታት በኢትዮጵያ የፕላስቲክ ብክለት ከነበረበት በ500 ፐርሰንት ጭማሪ አሳይቷል ተብሏል። በተያዘው የትምህርት ዘመን ለትምህርት የተመዘገቡ ኢትዮጵያውያን ተማሪዎች ብዛት በ10 ሚሊዮን እንደሚያንስ ጉዳዩ የሚመለከተው የህዝብ ተወካዮች ምክር ቤት ቋሚ ኮሚቴ የትምህርት ሚኒስቴርን የሶስት ወራት እቅድ አፈጻጸም ሰሞኑን በገመገመበት ወቅት አስታውቋል። ሸገር እንደዘገበው ከቅድመ መደበኛ እስከ ሁለተኛ ደረጃ ትምህርት ቤቶች ለመመዝገብ ከታቀደው ከ32 ሚሊዮን በላይ ተማሪዎች መካከል 21 ሚሊዮን ብቻ ተመዝግበዋል መባሉን ዘገባው ጠቅሷል። የተማሪዎች ቁጥር በከፍተኛ ደረጃ የቀነ ሰው በተፈጥሮና ሰው ሰራሽ ችግሮች ሳቢያ ነውም ተብሏል። የትምህርት ሚኒስቴር የመምህራን ባንክን ለማቋቋም ዝግጅት መጀመሩንም በዚህ ወቅት ጠቁሟል። የአገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽኑ የቀረው የስራ ዘመን ሶስት ወር ቢሆንም የቆይታ ጊዜው እንዲራዘም መጠየቅ እንደማይፈልጉ ለሕዝብ ተወካዮች ምክር ቤት ባቀረቡት ሪፖርት አስታወቁም። ከታጠቁ ኃይሎች ጋር የሚደረግ ምክክር ስለመኖሩ ለተነሳላቸው ጥያቄ ወደ ኮሚሽኑ ለውይይት የመጣ የታጠቀ ኃይል እንደሌለ ፕሮፌሰር መስፍን ተናግረዋል። ኮሚሽኑ እስካሁን ከ1400 ወረዳዎች ውስጥ በ615ቱ አጀንዳ ለማሰባሰቡን የጠቀሱት ዋና ኮሚሽነሩ ከኮሚሽኑ ጋር አብሮ ለመስራት በተፈራረሙ ማግስት አባሎቻቸው የሚታሰሩባቸው ፓርቲዎች አቤቱታ እያቀረቡላቸው መሆኑን ገልጸዋል። ዋና ኮሚሽኑ ቁርጥ ያለ ጊዜ ባያስቀምጡም በትግራይ ክልል በቅርቡ የአጀንዳ ማሰባሰብ ሂደት እንደሚጀመርም ጠቁመዋል። ሀገርኛ ሪፖርት